ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችው የዛሬ ሐሙስ ሐምሌ 4 2016 ዝግጅታችን ጀመረ።

ከዚህ በተጨማሪ በታገቱት የደባርቅ ዩኒቨርሲቲ ተማሪዎች ዙሪያ የኦሮሚያ ክልልና ወላጆች የሰጡትን የተለያየ አስተያየት የተመለከተ ዘገባ ይኖረናል። በዩክሬን ዝነኛ የሆኑትን ትውልደ ኢትዮጵያውያን ህትማማቾች የሚመለከትና ሌሎች ዓለም አቀፍ እንዲሁም ቀጠና አቀፍ ዘገባና ዝግጅት በምሽቱ ይደመጣል። እናስጥልኝ እንደምናምሽታችኋል እንደምን ዋላችኋል ሳስተናግዳችሁ የማመሻው ሀብታሙ ስዩም ነኝ። የምሽቱን ቅንብር የሚከውንልን ኤልያስ አስማረ ነው።

ዋና አዘጋጃችን ቆንጅት ታየ፣ የዌብና ማህበራዊ ድረገጽ አቀናባሪያችን ደግሞ አበባየው ገበያው ናት። ዝግጅታችን እስከ አራት ሰዓት ድረስ ይቆያል። እናንተ ማብራችሁን እንድትቆዩ አስቀድመን እንጋብዛለን። ቀድመን የዓለም አጫጭር ዜናዎችን እናስደምጣችኋለን። እንግዶል ይጠብቃችኋል። በድጋሚ እንደምናመሻችሁ። የኬንያው ፕሬዚደንት ካቢኔያቸውን በተኑ። በሱዳን ድንበር የለሽ የሐኪሞች ቡድኑ ስራውን አቆመ።

በዋሽንግተን ዲሲ ስብሰባውን በማድረግ ላይ ያለው ኔቶ የዩክሬንን መከላከያ የማስተባበር የተወሰነ ስራ ለመረከብ ተስማማ። እንዲሁም ቢንያም ግርማይ የቱር ደ ፍራንስ ውድድርን ለሶስተኛ ጊዜ ያሸነፈ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የኬንያው ፕሬዚደንት ካቢኔያቸውን በትነዋል።

በኬንያ ታቅዶ የነበረውን የታክስ ጭማሪና የመንግስትን ደካማ አስተዳደር አስመልክቶ ለሳምንታት የተካሄደውን ተቃውሞ ተከትሎ የሀገሪቱ ፕሬዚደንት ዊሊያም ሩቶ ዛሬ ሐሙስ ካቢኔያቸውን በትነዋል። አዲስና ውጤታማ ያሉትን መንግስት እንደሚያቋቁመው ሩቶ አስታውቀዋል። ዛሬ በቴሌቪዥን ቀርበው መልእክታቸውን ያስተላለፉት ሩቶ ጠቅላይ አቃቤ ሕጉንም አሰናብተው

የሚኒስቴር መስሪያ ቤቶቹም በቋሚ ጸሐፊዎቻቸው እንደሚመሩ አስታውቀዋል። የህዝቡን ድምፅ ካደመጡ በኋላ ውሳኔውን መውሰዳቸውን ያስታውቁት ፕሬዚደንቱ ሰፊ መሰረት ያለው መንግስት እንደሚያቋቁሙም ተናግረዋል። በኬንያ ለሳምንታት ሲካሄድ በነበረው ተቃውሞ ከ30 በላይ ሰዎች ህይወታቸውን አጥተዋል። በታክስ ጭማሪ እቅድ ላይ የጀመረው ተቃውሞ ፕሬዚደንቱ ስልጣን እንዲለቁ ወደ መጠየቅ ተሸጋግረዋል።

በሱዳን መዲና ካርቱም በሚገኘው የቱርክ ሆስፒታል የሕክምና አገልግሎት ሲሰጥ የነበረው ድንበር የሌለሹ የሐኪሞች ቡድን ኤምኤስኤፍ እየተካሄደ ባለው ጦርነትና እውከት ምክንያት ስራውን ለማቆም መገደዱን አስታውቋል። የቱርክ ሆስፒታል በሱዳን መዲና አገልግሎት በመስጠት ላይ ያለ ብቸኛ ሆስፒታል ነበር።

ቡድኑም ሕይወት አድን የህክምና ስራዎችን ሲያከናውን ነበር። በጎ አድራጊው የህክምና ቡድን አባላቱን ከሆስፒታሉ እንዳስወጣም አስታውቋል። በሱዳን የድንበር የለሽ የሐኪሞች ቡድን መሪ የሆኑት ክሌር ኒኮሌት ውሳኔው ላይ በቀላሉ እንዳልተደረሰ ለአሜሪካ ድምፅ ተናግረዋል። ያለፈው አንድ ወር ለቡድኑ አስቸጋሪ እንደነበር ያወሱት የቡድኑ መሪ ታጣቂዎች ወደ ሆስፒታሉ በመግባት በተደጋጋሚ ተኩስ ከፍተዋል።

በቡድኑ አባላት ላይም ተኩስ የከፈቱበት ወቅት ነበር፣ ሲሉ ለቪኦኤ ተናግረዋል። በጎ አድራጎት ድርጅቱ 87 ፍልሰተኞችን ከባህር ላይ ታደገ። በዓለም አቀፉ ድንበር የለሽ የሐኪሞች ቡድን ንብረትነት የተያዘ መርከብ በአንዲት ከጎማ በተሠራች ጀልባ ላይ የነበሩ 87 ፍልሰተኞችን በሜዲትራኒያን ባህር ላይ ትናንት ከአደጋ መታደጉን አስታውቋል።

ጂዮ ባረንስ የተሰኘችው መርከብ የታደገቻቸው ፍልሰተኞች ወደ አውሮፓ በማምራት ላይ ነበሩ። የሊቢያ መንግስት መርከብ ወደ ጀልባዋ በመጠጋት ላይ ሳለ ፍልሰተኞቹ ለማምለጥ ወደ ባህሩ ሲዘሉ የበጎ አድራጎ ድርጅቱ ሰራተኞች በቀረጹት ቪዲዮ ላይ ተመልክተዋል። በጣሊያን ስራ ላይ በኋላ አዲስ ህግ መሰረት ፍልሰተኞችን የያዙ የበጎ አድራጎት መርከቦች ራቅ ብሎ ከሚገኙ ወደብ ላይ እንዲያራግፉ ይገደዳሉ።

በዚህም ምክንያት አደጋ ላይ ያሉ ፍልሰተኞችን ከማዳንና መርዳት ይልቅ በጉዞ ላይ ጊዜያቸውን እያባከኑ መሆኑን የረድኤት ድርጅቶች በመግለጽ ላይ ናቸው። በያዝነው የአውሮፓውያን ዓመት እስካሁን 884 ፍልሰተኞች በባህር ላይ ህይወታቸውን አጥተዋል። ከእነዚህ ውስጥም 48 የሚሆኑት ሕፃናት መሆናቸውን የተመድ ዓለም አቀፍ የፍልሰተኞች ድርጅት አይኦኤም አስታውቋል።

አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ሩዋንዳ ሰኞ ትመርጣለች። ሩዋንዳውያን ሰኞ ምርጫ ሲያካሄዱ የረጅም ጊዜ መሪው ፖል ከጋሜ ምርጫውን በመጠቅለል እንደሚያሸንፉና የአገዛዛቸውን ዘመን እንደሚያራዝሙ በሰፊው በመጠበቅ ላይ ነው።

ከጋሜ ከሰባት ዓመታት በፊት ከገጠሟቸውና ካሸነፏቸው ተፎካካሪዎች ጋር ለምርጫ እንደሚቀርቡ ሲታወቅ ከእንደ አውሮፓን አቆጣጠር 1994 የዘር ፍጅት ወዲህ ላለፉት 30 ዓመታት በመሪነት የቆዩት ከጋሜ ከአሳዛኙ ክስተት ወዲህ የአገሪቱ ኢኮኖሚ እንዲያንሰራራና ለበርካታ አመታት

7.2 በመቶ እድገት እንዲያስመዘግብ አድርገዋል ይባልላቸዋል። ሆኖም ግን አገዛዛቸው የፖለቲካ ተቃዋሚዎችን በመደፍጠጥ ሲተች፣ የተባበሩት መንግሥታት ድርጅት በበኩሉ የሩዋንዳ ወታደሮች በኮንጎ ዲሞክራሲያዊ ሪፐብሊክ ከሚገኙ ኤም 23 አማጽያን ጋር አብረዋል ሲል ይከሳል። ባለፉት ሶስት ምርጫዎች ከ93 በመቶ በላይ ድምፅ ያገኙት ካጋሜ በቅርቡ በተደረገ የህዝብ አስተያየት መለኪያ መሠረት ደግሞ 99 በመቶ እንደሚያገኙ ይጠበቃል።

ኔቶ የዩክሬንን መከላከያ የማስተባበር የተወሰነ ስራ ለመረከብ ተስማምታለች። በዋሽንግተን ዲሲ ጉባኤ በማድረግ ላይ ያለው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ለዩክሬን አስተማማኝ ያለውን ወታደራዊ እርዳታ የሚያስገኝ ፕሮግራም ሲያጸድቅ አገሪቱ ቃል ኪዳኑን ለመቀላቀል የምታደርገውን ዝግጅትም ለመርዳት ወስኗል። ፕሮግራሙ በአሜሪካው የመከላከያ ሚኒስትር ሎይድ ኦስትን ተፈጥሮ ላለፉት ሁለት ዓመታት በስራ ላይ ያለውን

ቡድን የሚተካ ሳይሆን ተጨማሪ ድጋፍ የሚሰጥ ነው ተብሏል። ከ ሃምሳ ሀገራት የተውጣጣው ቡድን ለዩክሬን የሚሰጠውን የጦር መሳሪያ እርዳታ ሲያስተባብር የቆየ ሲሆን በአዲሱ ፕሮግራም መሰረት አንዳንዶቹን የቡድኑ ስራዎች በኔቶ ለመከወን እንደታቀደ ለማወቅ ተችሏል። በአሜሪካ ኮንግረስ ለዩክሬን የሚሰጠውን እርዳታ፣ ወታደራዊ ድጋፍ በተመለከተ በፓርቲዎች እሰጥ አገባ ምክንያት ለወራት መጓተቱና የአውሮፓ ህብረት ፈንድም መዘግየት ማሳየቱ

ጉዳዩ ፖለቲካዊ ምክንያት እክል ሊገጥመው እንደሚችል ያመላከተ ነው ተብሏል። የእርዳታው መዘግየት ሩሲያ በጦር ሜዳው የበላይነት እንድትይዝና የዩክሬን ጦር አዛዦችም የመሳሪያ እጥረት እንደገጠማቸው በአደባባይ ቅሬታ እንዲያሰሙ አድርገዋል። አዲሱ የኔቶ አደረጃጀት ምናልባትም ድርጅቱን በይፋ ሲነቅፉ የቆዩት የቀድሞ ፕሬዝደንት ዶናልድ ትራምፕ ወደ ስልጣን የሚመጡ ከሆነ

ከእርሳቸው ተጽዕኖ ውጪ እንዲሆን የተዘየደ እንደሆነ ባለሥልጣናት በመግለጽ ላይ ናቸው። በመጨረሻም ቢንያም ግርማይ የቱር ደ ፍራንስ 12 ኛውን ደረጃ ውድድር አሸንፈዋል። ኤርትራዊ ቢንያም ግርማይ ከጥቂት ሰዓታት በፊት ተደርጎ የነበረውን የቱር ደ ፍራንስ የብስክሌት ውድድር 12ተኛ ደረጃ በአሸናፊነት አጠናቋል። በፈረንሳይ በመካሄድ ላይ ባለው የብስክሌት ውድድር ለሶስተኛ ጊዜ አሸንፈው ቢንያም

በተወዳጁ ዓለም አቀፍ የብስክሌት ውድድር ያሸነፈ የመጀመሪያው ጥቁር አፍሪካዊ ነው። በሶስተኛውና በስምንተኛ ደረጃ ውድድሮች ያሸነፈው ቢንያም ዛሬ በተደረገው አስራሁለተኛ ደረጃ ውድድርም በአሸናፊነት አጠናቆ በአረንጓዴ ማሊያ ምድብ 328 ነጥብ በማግኘት እየመራ ይገኛል። ውድድሩ 21 ደረጃዎች ሲኖሩት በቀሪዎቹ ቀናት ዘጠኝ ውድድሮች ይካሄዳሉ። ክቡራትና ክቡራን፣ በዚሁ የምሽቱን ዜና አጠቃላለው ለቀሪ ዝግጅቶች ወደ ሀብታሙ መራቸዋሉ።

እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19 በ5 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪ ስዌስት

ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐምሌ 4 2016 ዓ ም ዝግጅታችንን ነው እያዳመጣችሁ የምትገኙት። ከአሜሪካ ድምፅ ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብ ሳይታችን አምሐሪክ ዳት ቪኦ ኤ ኒውስ ዳት ካም በፌስቡክ አት ቪኦ ኤ አምሐሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 2022059942 2095242 የዋሳፍ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር።

የኦሮሚያ ክልላዊ መንግስት ባለፈው ሳምንት ረቡ ከገርበ ጉራቻ ከተማ አቅራቢያ ከታገቱ የደባርቅ ዩኒቨርሲቲ ተማሪዎች ጥቂቶቹ ሲቀሩ የሚበዙትን አስለቅቀናል ቢልም፣ ቤተሰቦቻቸው ግን እንዳልተለቀቁና የተለቀቁ ካሉም እንዳላገኟቸው ገልጸዋል። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አድኛ ሸኔ ሲሉ በጠሯቸው ታጣቂዎች እንደታገቱ ከገለጿቸው መቶ ስልሳ ሰባት ተማሪዎች ውስጥ

እስከ ትናንት ምሽት ድረስ መቶ ስልሳዎቹን በማስለቀቅ ወደ ቤታቸው እንዲመለሱ ለማድረግ ችለናል ሲሉ ለአሜሪካ ድምፅ ተናግረዋል። የአሜሪካ ድምፅ ያነጋግራቸው የታጋሽ ተማሪ ቤተሰቦች ግን የእነሱ ቤተሰብ የሆነ ታጋች እንዳልተለቀቀና አሁንም እስከ ግማሽ ሚሊዮን ብር ማስለቀቂያ እየተጠየቁ መሆናቸውን አመልክተዋል። የኦሮሚያ ክልላዊ መንግሥት ለተማሪዎች እገታ ተጠያቂ ያደረገው የኦሮሞ ነፃነት ሰራዊት ወንጀለውን አስተባብሏል። ገልሙ ዳዊት ቀጣዩን ዝርዝር ልኮልናል።

ባለፈው ሳምንት ረቡ ሰኔ 26 ቀን 2016 ዓ ም ከደባርቅ ወደ አዲስ አበባ በመመለስ ላይ ያሉ በኦሮሚያ ክልል ሰሜን ሸዋ ዞን ገብረ ጉራቻ አቅራቢያ በታጣቂዎች መታገታቸው ከተገለጸው የዩኒቨርሲቲ ተማሪዎች ብዙዎቹን ለማስለቀቅ ችለናል ሲሉ የክልላዊ መንግስቱ ኮሚኒኬሽንስ ቢሮ ኃላፊ አቶ ኃይሉ አዱኛ ትላንት ረቡ ምሽት ለአሜሪካ ድምፅ ተናግረዋል። በረቶተ ዩኒቨርሲቲ በርኖ ተሳኒ ጡሙራኒ ገረማሲ ሳኒ ዴማ ጅረኒና ኖ አማራ ዩኒቨርሲቲ ደባርቅ ራባ ሳኒ ከንታአኒ

በደባርቅ ዩኒቨርሲቲ የሚማሩና ትምህርታቸውን ጨርሰው ወደ ቤተሰቦቻቸው በመመለስ ላይ የነበሩ ተማሪዎችን በኩዩና ወራ ጃርሶ ወረዳዎች መካከል ሕዝብን እያጋዘ ገንዘብ መሰብሰብ የለመደው ሸኔ 167 የሚደርሱ ተማሪዎችን አግቶ ወስዷቸው ነበር። የጸጥታ ኃይሉ ወዲያው ባደረገው ክትትል ግን 137 ተማሪዎችን ከታጣቂዎቹ አስጥሎ ወደ ቤተሰቦቻቸው እንዲሄዱ አድርጓል።

በሁለተኛው ቀንም እንዲሁ ሀያ ስምንት የሚሆኑትን አስለቅቆ ወደ ቤታቸው እንዲመለሱ አድርጓል። በአጠቃላይ ከታገቱት አንድ መቶ ስልሳ ሰባት ተማሪዎች ውስጥ አንድ መቶ ስልሳዎቹ ተለቀው ወደየቤታቸው ሄደዋል። የተቀሩትንም ለማስለቀቅ አሁንም ክትትል እየተደረገ ነው።

በአንጻሩ ከደባርቅ ዩኒቨርሲቲ እየተመለሱ በታጣቂዎች ከታገቱ ተማሪዎች ቤተሰብ እንደሆኑ ለአሜሪካ ድምፅ የተናገሩ አስተያየት ሰጪዎች ከእገታው የተለቀቁት ተማሪዎች ቁጥር በመንግስት እንደተጠቀሰው ሳይሆን አሁንም ብዙዎቹ በታጣቂዎቹ እጅ ተይዞ እንደሚገኙ ገልጸዋል።

ስሟ እንዲጠቀስ ያልፈለገችና አሁንም እንደታገቱ ካሉት የደባርቅ ዩኒቨርሲቲ ተማሪዎች ውስጥ እህት እንዳለቻት የገለጸች አስተያየት ሰጪ አሁንም እህቷ በታጣቂዎቹ እጅ እንደሆነች ጠቁማለች። ትናንትና እኔም ይህንን መረጃ ከሰማው በኋላ ለእሷ ቁጥር ስልክ የላትም። በርግጥ ማገኛት በነሱ ነው እና አውርቼ አግኝቻት ነበረ። አገናኙኝ፣ አውርተናል። እዛው ነው ያሉት እና

ውሻሸት ነው አልተለቀቀም፣ የሚባለው እና ልጆቹ መቶ ስልሳዎቹ ተለቋሉ ሰባት ተማሪ ብቻ ነው የቀረው ብለው እንደገና በምሽት ዜና ላይ እንደገና አቀረበ እና ዛሬ ጠዋት ራሱ የያዙትን አካላት ጋር ደውዬ ነበር፣ ከነን አጋቾቹ መሀል አንዱ ጋር እና ይሄቴም ማግኘት እችላለሁ ወይ ስል ቆይ ሰላሳ ደቂቃ በኋላ መልሰሽ ደዊ ወጣ ብያለሁ አለ።

ስለዚህ ልጆቹ ከራሳቸው ጋር ነው ያሉት። ምንም አልተለቀቁምም። ራሴ እየተፈለገ አይደለም ግን ዘገባ ብቻ ነው ራሳቸውንም ታወራቸው ነበር። ልጆቹ ይፈታሉ፣ እናንተ ብር ብቻ አዘጋጁ ብሎ ሲያወሩኝ ነበር። ከሰዓት በኋላም አግኝቻቸው አለውኝ እነሱን እና ቤተሰቦች ደውለን ደውለን ልጆቹን እያገኘናቸው ነው ቻ ልጆቹ እዚያው ከእነሱ ጋር ነው ያሉት። አልተፈቱም እና ግን እዚህ የሚዘገበው ነገር ሁሉም ውሸት ነው።

ለእረፍት በመመለስ ላይ የነበሩት የዩኒቨርሲቲ ተማሪዎች የኦሮሚያና የደቡብ ኢትዮጵያ ክልሎች አካባቢዎች ተወላጆች ናቸው ያሉት የክልል ቃል አቀባይ አቶ ኃይለወዱኛ ከእገታው በማስለቀቅ ሂደት ውስጥ የተጎዳ ተማሪ አለመኖሩንም ተናግረዋል። ኦፕሬሽን ከነረት ወሬ ሀርከኬነትን ጅሩ ወሬ ተርካንቴን ረት ታጋቾቹን በማስለቀቁ ዘመቻ እጃቸውን የሰጡም እርምጃ የተወሰደባቸውም ታጣቂዎች አሉ። በጣም ጥንቃቄ በታከለበት መልኩ ነው የተከናወነው።

በዚህም በተማሪዎቹ ላይ የደረሰ ጉዳት የለም። አቶ ሀይሉ ለእገታ ድርጊቱ ሸኔ ሲሉ የገለጹትን የኦሮሞ ነጻነት ሰራዊት ታጣቂን ተጠያቂ አድርገዋል። በኦሮሚያ ክልል መስፋፋቱ የሚነገረው መሰል የእገታና ገንዘብ መጠየቅ አድራጎት በመንግስት የጸጥታ ኃይሎች እየተወሰዱ ናቸው ባሏቸው እርምጃዎች

ቀንሷል ሲሉም ቃል አቀባዩ አመልክተዋል ስሟ እንዲጠቀስ ያልፈለገችው የታጋጅ ቤተሰብ አባል እህቷን በሕይወት ለማግኘት አምስት መቶ ሺህ ብር የማስለቀቂያ ገንዘብ እንድትከፍል በታጣቂዎቹ መጠየቋን ገልጻለች እህቴን አምስት መቶ ሺህ ነው የጠየቋት ገንዘቡን አካውንት የለንም በእጅ ነው በካሽ ነው የምንፈልገው እና እንዴት እንደሚታቀብሉን እኛ እናሳያቸዋል እኛን አቅጣጫ እንነግራቸዋለን

ብር ግን በደንብ አሰባስቡ ነው የተባለው። ልጆቹ በርሃብና በብርድ በጥም እየሞቱን ያሉት ምግብ በሶስት ቀን አንዴ ነው። ትላንት እየነገረችኝ ሶስት ቀን ከሆነን በኋላ ኮቾሮ እየሰጡን ውሃ የለም ምን የለም፣ በሶስት ቀን አንዴ ይሄው እንጀራ ደረቅ እንጀራ በበርበሬ ስሰጡን እሱም በልተን ነው ከሞት የተረፍን። ምግብም የለም እነሱ ወይ ከዚህ ብገሉን ይሻላል ወይም

ብር ሰጥተንም ብንወጣ ሸላለኛ በራብ እየሞትነን ብለው ሲያወሩ ነበር። ባለፈው ሳምንት ረቡዕ ከተፈጸመው እገታ ማምለጡን ለአሜሪካ ድምፅ የተናገረው ስሙ እንዳይጠቀስ የጠየቀው የድባርቅ ዩኒቨርሲቲ ተማሪ በዕለቱ ተከታትለው ወደ አዲስ አበባ በማምራት ላይ ነበሩ ያላቸውን ሶስት የሕዝብ መጓጓዣ አውቶቢሶች ታጣቂዎቹ አስቁመው እየደበደቡ አወረዱን ሲሉ የተፈጸመውን ድርጊት እንዲህ ያስረዳል።

ያው እኔ ማስታውሱ ያው ከግቢ ወጥን እየመጣን እያለ ስደጀን አልፈን ያው በበራ አልፈን እየመጣን መኪናው ያው አስቆሙን። ሶስት መኪና ነበር፣ አንዱ ከባህር ዳር ወደ አዲስ አበባ መጣ መኪና ነበር። ከዛ ያው የመጀመሪያው መኪና ተማሪዎች ሙሉ አወረዱ፣ ወደ ሁለተኛው መጡ እንደዛ አደረጉ፣ ሶስተኛው አወረዱ። ይዞ ወደ ጫካ ሲወስዱ ተማሪዎች ለማምለጥ ሲሞክሩ ያው ተኩስ ጀመሩ።

ከዛ በቶክሱ ምክንያት ተማሪዎች ተበተነ። ያው በዛው በተበተነበት አጋጣሚ መሸወድ ጀመርኩ። ማለት ያመለጡት ወደ ያስራ ምናም በት ያው በዛው በቶክሱ ምክንያት አመለጡ። የቀሩት ትናንሽ ናቸው እየወደቁ ከዛ ስወድኩ እየመጡ ስልካቸውን እየቀሙ ሄዱ። ከንደዛ ወደ ምንድሻ ወደ መከላከያ የተቀላቀሉት አሉ። ከዛ በኋላ ማለት ነው። በቃ ተጠበቁ እንዳጋጣሚ አጋጣሚ ከተጠበቁበት ያው ቶክሱ ምናምን ይዟቸው ተማሪዎች ይሰራራቁ ያው ከዛ ቶክስ ካለቀ በኋላ ወጥቼ አስፋልቱ ከወጣው መኪናው እንዳጋጠም

ምንመጠው አግኝ ወደ አዲስ አበባ መጣው ማለት ነው ምናምን እዛ ከኔ ጋር አንድ ሶስት አራት ያክል ነው አብረና የመጣ ነው። ወደ አዲስ አበባ ትላንት መንግስት ከእገታ እንዳስለቀቃቸው ስለተገለጸው ተማሪዎች ቁጥር መስማቱን ያነሳው ይኸው ተማሪ

የታጋሽ ተማሪዎች ቤተሰብን መጠየቁንና ብዙዎቹም እስካሁን አለመለቀቃቸውን ተናግረዋል። ጥቃቱን ያደረሱትን ታጣቂዎች ሬንጀር የለበሱ ሲል የገለጸው ተማሪው በአካባቢው ተደብቆ እስከቆየበት ድረስ የመንግስት የጸጥታ ኃይሎችም ጥቃቱ ሲፈጸም በጊዜ አለመድረሳቸውን ተናግረዋል። የኦሮሚያ ክልላዊ መንግስት ለተማሪዎቹ እገታ ተጠያቂ ያደረገው የኦሮሞ ነጻነት ሰራዊት ቃል አቀባይ አቶ ኦዳ ተርቢ ወንጀላውን አስተባብለዋል።

duraan dursee akka dhaabni keenya yakka kana keessaa harka hin qabne jala muree siif ibsuun barbaada. በመጀመሪያ ድርጅታችን በዚህ አይነት ወንጀል ውስጥ እጁ እንደሌለበት አስምሬ መግለጽ እፈልጋለሁ። ይህ ድርጊት በሀገር ውስጥ እየተስፋፋ ከመጣ ቆይተዋል። ለዚህም መፍትሄ እንዲሰጠው በተደጋጋሚ ጥያቄ ስናቀርብ ነበር። ስለዚህ የኦሮሞ ነጻነት ሰራዊት ከዚህ ድርጊት የለበትም። እነሱም ከዚህ ድርጊት ጀርባ አሉ ብለው

እኛ ላይ ጣት ለመቀሰር ያደረጉት ነው። ሁለተኛ ደግሞ ይህ አይነት ወንጀል በመንግስት ድክመት እየተፈጸመ ስለሆነ ከኃላፊነት ለመሸሽ ሲሉ ነው የሚወነጅሉን። ከመንግስት ውጭ ያሉ ሌሎች ሰዎች ደግሞ እንዴት ጣት ወደ ኦሮሞ ነጻነት ሰራዊት ይቀስራሉ? የደንብ ልብስ እንኳን የለንም። ብዙ ጊዜ በጸጉረ ልውጥ ሊለዩን የሚሞክሩት ራሳቸውን ለማበልጸግ የሚሰሩ ሰዎች መሰል ድርጊት ስለሚፈጽሙ

በዚህ መሃል መምታታት ይፈጠራል እንጂ የኦሮሞ ነጻነት ሰራዊት ከዚህ ድርጊት እጁ የለበትም። ከሰኔ ወር 2015 ዓ ም እስከ ሰኔ ወር 2016 ዓ ም ያለውን ጊዜ የሚሸፍነውና ሰሞኑን ይፋ የተደረገው የኢትዮጵያ ሰብአዊ መብቶች ኮሚሽን አመታዊ ሪፖርት በተለይም በአማራና ኦሮሚያ ክልሎች እየተፈጸሙ ያሉ እገታዎች አሳሳቢ መሆናቸውን አመልክተዋል። በሲቪል ሰዎች ላይ በትጥቅ ግጭቱ እንዲሁም በግጭቱ አውድ ውስጥ

ከሚደርሱ የሰብአዊ መብቶች ጥሰቶች በተጨማሪ ሲቪል ሰዎችን ኢላማ ያደረጉ እገታዎች አሳሳቢነታቸው ከፍተኛ ትኩረት የሚሻ ጉዳይ ነውም ብለዋል። ለአሜሪካ ድምፅ ገልሞ ዳዊት ከአዳማ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ በቀጥታ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው።

የሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል።

በምዕራብ ጎንደር ዞን በመተማ ወረዳና አካባቢ በታጣቂዎች በቀጠለው ግድያና እገታ ወጥቶ ለመግበት መቸገራቸውን የገለጹ ነዋሪዎች ከፍተኛ የደህንነት ስጋት እንዳደረባቸው አመልክተዋል። ባለፈው ሳምንት ረቡዕ ከጎንደር ወደ መተማ በሚወስደው መንገድ ላይ ልዩ ስሙ መቃ በተባለ ስፍራ ታጣቂዎች በአንድ ሕዝብ ማመላለሻ ሚኒባስ ታክስ ላይ ባደረሱት ጥቃት ሹፌሩን ጨምሮ ሶስት ሰዎች ሲገደሉ

አስራ አራት ሰዎች ታግተው ወደ ጫካ መወሰዳቸውን የተጎጂዎች ቤተሰቦች ተናግረዋል። በጉዳዩ ላይ ከዞኑም ሆነ ከወረዳው ባለስልጣናት ተጨማሪ መረጃ ለማግኘት ያደረግነው ተደጋጋሚ ሙከራ ለጊዜው አልተሳካም። አስቴር ምስጋናው ዝርዝር አላት።

በአማራ ክልል ምዕራብ ጎንደር ዞን በመተማ ወረዳና አካባቢው ተባብሷል በተባለው የታጣቂዎች እገታና ግድያ ከፍተኛ ስጋት እንደደረሰባቸው ለአሜሪካ ድምጽ ከተናገሩት ነዋሪዎች አንዱ የሆኑት አቶ አወቀ ሰጠኝ የሕዝብ ማመላለሻ ሚኒባስ ታክሲ አሽከርካሪ የሆነው ወንድማቸው መንጊ ሰጠኝ ባለፈው ሳምንት ረቡዕ ሰኔ 26 ቀን 2016 ዓ ም በስራ ላይ እንዳለ በታጣቂዎቹ ጥቃት መገደሉን አመልክተዋል። በዕለቱ 18 ሰዎችን አሳፍሮ

የሰዎች ምንጽፈት እንደ ጊዜ ነው ያለን። ምንም ያድለን ባለም አላገኘን፣ መንግስትም ያድለን አልቻለም። በመተማ አጠቃላይ ሆስፒታል የአስከሬን ክፍል ሰራተኛ መሆኑን የገለጸልን አቶ አቅለው ገነቱ ባለፈው ሳምንት ረቡ በታጣቂዎች ተወስደው ከነበሩት መካከል እንደሆነ የተጠቆመ ማንነቱ ያልታወቀ ግለሰብ ቤተሰቡ ባለመቅረቡ የቀብር ስነ ስርዓቱ በመንግስት መፈጸሙን ነግሮናል። በመተማ ወረዳ በአንድ የመንግስት መስሪያ ቤት እንደሚሰራና ስ

ሰሙን ብንጠቅስ ጉዳት ሊደርስበት እንደሚችል ያሳሰብን ተናጋሪ፣ በአካባቢው ያለው ግድያና እገታ ተባብሶ በመቀጠሉ ስራ ውሎ ወደ ቤት መግባት ፈታኝ ሆኖብኛል ይላል።

እንደውም እስከ ጭርጋና አልፎ አይም በይባላ ወደ ጎንደር ጎንደር መካከል የምትገኝ በጭርጋና በበልሽ መካከል ነው እገታዎች በጣም የተበራከሉት ማለት ነው። እገታዎች አይደለም ያው ሰዎች ይሞታሉ። ያ ብር ይጠየቃል። መክፈል ማይችል ሰው ያው አይመለስም። አሁን አምቡላንሶች ለምሳሌ ከመተማ ሆስፒታል አምቡላንስ ትናንትና ታግቷል። አይም በላይ ማለት ነው ሶስት መቶ ሺ ብር ጠይቀዋል። በየመስሪያ ቤቱ እየተለመደ እንትን ያለ ሹፌሩ ማለት ነው የአምቡላንስ ሹፌሩ ባለንበት ነው እንጂ መንቀሳቀስ መጣ መንቀሳቀስ አንችልም። ናህዝ እገታው ከቤት እስካልመጣ ድረስ

ቤት ቤታቸው በቃ ሥራ እንገባለን፣ ወደ ቤት እንሄዳለን፣ ከቤት እንወጣለን። አስራ ነው በቃ ብዛዎች መንቀሳቀስ አንችል። አሁን የተለያዩ ስልጥናዎች ሊኖሮች አሉ። በጉዳዩ ላይ ተጨማሪ መረጃ እና ምላሽ ለማግኘት በእጅ ስልካቸው ላይ የደወልንላቸው የመተን ማውረድ አስተዳዳሪ አቶ ደሳሌ ሞገስ ቀጠሮ ከሰጡም በኋላ በሰዓቱና ከዚያም በኋላ ደጋግመን ብንደውልም ጥሪው ባለመነሳቱ አስተያየታቸውን ማካተት አልቻልንም። በተመሳሳይ የደህንነት ስጋት ስሙን እንዳንጠቅስ

ቢጠየቀን፣ በአሽከርካሪነት ሙያ ተሰማርቶ ከጎንደር መተማ የሚመላለስ ሹፌር በየጊዜው እየተባባሰ በቀጠለው እገታና ግድያ የተነሳ ስራውን ለማቆም እየተገደደ መሆኑን

ይናገራል። ማንኛውም ሰው ወጥቶ ለመግባት ተንቀሳቅሶ ለመስራትም ለመነገድም፣ ሌላም የቀን ተቀን ስራውን ለማከናወን በጣም አስቸጋሪና በጣም አሰሪ ሁኔታ አሁን ላይ ያለው መንገዱ በጣም አስጊ ነው። አሁን ላይ ያለው ነገር ከጎንደር መተማ፣ ከመተማ ጎንደር ለመንቀሳቀስ በጣም አስቸጋሪ የሆነበት ሁኔታ ነው ያለው። አሁን ላይ በምዕራብ ጎንደር ዞን በመተማ ወረዳና አካባቢው በሲቪል ዜጎች ላይ ተደጋጋሚ ጥቃቶች እና እገታዎች ሲፈጸሙ መቆየታቸውን በየጊዜው መዘገባችን ይታወሳል። የመተማ ወረዳ ነዋሪዎች

ተሽከርካሪዎችና ወደ አካባቢው የሚመላለሱ አሽከርካሪዎች እያነሱት ላሉት የደህንነት ስጋት ምላሽ እንዲሰጡን ለምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ የእጅ ስልክ ላይ በተደጋጋሚ በመደወልና በጽሁፍ መልእክት በመላክ ብንጠይቅም ምላሽ ባለመስጠታቸው ለማካተት አልቻልንም። ነገር ግን አቶ ቢክስ ባለፈው አመት ሰኔ ወር ላይ ከአሜሪካ ድምጽ ጋር በነበራቸው ቆይታ በአካባቢው በተደጋጋሚ የሚፈጸም ግድያና እገታ መኖሩን አምነው ችግሩን ለመግታትና ለመቆጣጠር የመንግስት የጸጥታ ሀይል ወደ

አካባቢው ተሰማርቶ እንደነበር

መናገራቸው ይታወሳል። ከሰኔ ወር 2015 ዓ ም እስከ ሰኔ ወር 2016 ዓ ም ያለውን ጊዜ የሚሸፍነው እና ባለፈው ሳምንት አርብ ይፋ የተደረገው የኢትዮጵያ ሰብዓዊ መብቶች ኮሚሽን ኢሰመኮ ሶስተኛ ዓመታዊ ሪፖርት በተለይም በአማራና በኦሮሚያ ክልሎች እየተፈጸሙ ያሉ እገታዎች አሳሳቢ መሆናቸውን አመልክቷል። በክልሎቹ በቀጠሉት የትጥቅ ግጭቶች እንዲሁም በግጭቶቹ አውድ ውስጥ ከሚደርሱ የሰብዓዊ መብቶች ጥሰቶች በተጨማሪ ሲቪል

ሰዎችን ኢላማ ያደረጉ እገታዎች አሳሳቢነት ከፍተኛ ትኩረት እንደሚሻ ኮሚሽኑ አሳስቧል። ለአሜሪካ ድምጽ አስቴር ምስጋናው። አስቴር ምስጋናውን ለቀደመው ዘገባ እናመሰግናለን። ወደ ቀጣዩ ዘገባ ስንሻገር

በአርባ ምንጭ ዙሪያ ወረዳ ከዘይሴ ብሔረሰብ ቀበሌዎች የልዩ ወረዳ አደረጃጀት ጥያቄ ጋር በተያያዘ ግጭት ከአርባ በላይ ተጨማሪ ሰዎች መታሰራቸውን ነዋሪዎቹና ቤተሰቦቻቸው ለአሜሪካ ድምፅ ገልጸዋል። ታሳሪዎቹ በጸጥታ ኃይሎች ድብደባና የሰብአዊ መብት ጥሰት ይፈጸምባቸዋል ሲሉም ቤተሰቦቻቸው አመልክተዋል። በጉዳዩ ላይ የአካባቢውን ባለስልጣናት ምላሽ እና አስተያየት ለማካተት ያደረግነው ጥረት ስልካቸው ስለማይነሳ አልተሳካም። ዮናታን ዘብዴዎስ ቀጣዩ ልኳል።

በደቡብ ኢትዮጵያ ክልል በጋሞ ዞን አርባ ምንጭ ዙሪያ ወረዳም ከዘይ ሰአራት ቀበሌዎች የልዩ ወረዳም አደረጃጀት ጥያቄ ጋር በተገናኘ ባለፈው ግንቦት 28 ቀን 2016 ዓ ም ዳግም የተቀሰቀሰውን የጸጥታ ችግር ተከትሎ የዘፈቀድ እስራቱ ቀጥሏል ያሉት ነዋሪዎችና ቤተሰቦቻቸው ከትናንት በስቲያ አንስቶ ከ40 በላይ ሰዎች መታሰራቸውን ለአሜሪካ ድምፅ በስልክ ገልጸዋል። የቤተ ክርስቲያን አገልጋይ መሆናቸውን ጠቅሰው ለደህንነታቸው ስለሚሰጉ

ስማቸው እንዳይገለጽ ጠየቁ። አስተያየት ሰጪ አብሯቸው የሚያገለግሉም ስድስት ቀሳውስት መታሰራቸውን አመልክተዋል። ሌሎች ሰላማውያን ሰዎችም ለስብሰባ ውጡ የተባሉና ከየቤታቸው የተወሰዱ እየታሰሩ ናቸውም ብሏል።

ሰዎችን አሳደው እንግዲህ ሴት ወንድን ህጻናትን ሰባት ዓመት ልጆችም አሉ የተታሰሩ በድምሩ የሰባት ዓመት ልጆች ብቻ አት የአስር ዓመት አንድ አሁን ቀበሌ ላይ ታስረዋል። ቅድም ጠዋት አባረው በሁለት ጢት ሰዎች ላይ ሁለት ጢት ሲተኩሱ እንግዲህ ሰዎች ለነሳቸው ብለው እየሮጡ ነበርና ተኩሰው ይዘው አሁን አምት አሁን ታስረዋል። አሁንም እንግዲህ ሰዎችን እየጨመሩ እንዳለ ነው። በተመሳሳይ የደህንነት ስጋት ስማቸው በብዙሃን መገናኛ እንዲጠቀስ አልፈለጉና ቤተሰቦቹም ታስሮ እንደነበረ የገለጸ የአካባቢ ነዋሪም

በአራቱም የዘይሴ ቀበሌዎች ቁጥራቸው የበዙም የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ደጋፊዎች እየታሰሩ ናቸው ብሏል። ማክሰኞ ማታ አካባቢ ነው እነዚህ ሰዎች የተያዙት ማለት ነው። ከመቶ ምናምን በላይ ተይዘው የነበሩት ማክሰኞ ከተያዙ ወዲህ እዛ ቀበሌ ታስረው አድረው ሮብሌታ ብንሳ የሚሆኑ ሴቶችንና የነበሩ ሰዎችን ፈትተዋል። ስሸቱ ብሎ ፈቱት። ከዚህ በኋላ ማናቸውም ከማናቸውም ጋር እነዚህ ጫካ ካሉት ከገቡት ሰዎች ስልክ እንዳትደዋወሉ

ምንም አይነት መረጃ እንዳሰጡ ከዚህ በኋላ ስብሰባ እኛ በምንጠራቸው ስብሰባዎች ላይ ማንም ሰው ቢቀር እኛ እርምጃ እንወዛለን ሲለው፣ ስልሳ ሰዎቹን ፈትተዋል። ሌሎቹን ያው ወደ ከተታ እኛ ሌሎችን የምንልቀው አርባ ምንጭ ዙሪያ ወረዳ ፖሊስ ጣቢያ ነው የምንልቀው ቀሪዎችን በማለት ያው አርባ በላይ የነበሩትን እዛው አስቀርተው፣ እኚህ ነዋሪ አክለው በተለይም በዘይሴ ደንብለና በኤልጎ ወዘቃ ቀበሌዎች ነዋሪዎች ላይ ጫናው በርትቷል ሲሉ

من سيئة لو تنم عند مكة الاسرة دي سوالم <applause>

በዚህ ዘመን መረጣችሁ ነው። ምክንያቱ ምንም አይደለም። ያ ነው አሁን በቃ የተባባሰ አሁን ያሰሩትን ሰዎች ከዚህ በኋላ የዜማ አባል አትሆንም ብለው እሱን ደግሞ ማመልከቻ የምጽፈው ሰውዬ መቶ ሰላሳ አምስት ብር ይቀበላል። ቀበለው ሶስት ሺ ያስቀባል። ለታጣቂ አራት መቶ ብር ለሁለት ታጣቂ ይቀበላል። በድምር ሶስት ሺ አምስት መቶ ሰላሳ አምስት ብር እየቀጡ የአንዳንዱን ሰዎች እየቀጡ እንዳለ ነው። አገልጋይ ቄስ መሆናቸውን የገለጹ አስተያየት ሰጪም ባለፉት ሶስት ቀናት ውስጥ ከአንድ መቶ አስራ ስምንት በላይ ሰዎች በደንብለ ቀበለ ገበረ ማህበር ግቢ ውስጥ ታስረው መቆየታቸውን

እና ከእስር ለመውጣትም ክፍያም እንድጠየቁም ገልጿል። አሁን የእኔ ቤተሰብ አምስት ናት። አባት ሶስት ወንድሞች ተይዘው እያንዳንዳቸው አንዳንድ ሺ ብር አስቀምጠው ወጥተዋል። እዛ በቀበለ ደረጃ ላይ ሺ ብር ና ከዛ ብላ ነው አሁን ከዚህ በፊት እነሱ በቀበለ ደረጃም ይሄ በፖለቲካው ላይ እንትን የላቸውም

ንቅስቃሴ የላቸውም ተብሎ አሁን በተጠረጠሩት ብቻ ነው ተይዘው ይህን ብር ከፍሎ የወጡት። ማለት ይህ በእንድ እንዳለ ካለፈው ግንቦታ ስምንት ቀን ሁለት ሺ አስራ ስድስት ዓመተ ምህረት ጀምሮ ከታሰሩ ከዘጠና ስድስት በላይ ሰዎች ውስጥ አስሩ እያንዳንዳቸው የአስር ሺህ ብር ዋስትና አቅርበው ከአርባ ምንጭ ዙሪያ ወረዳ እስር ቤት መለቀቃቸውና ብዙዎቹ ግን እንደታሰሩ መሆናቸውን ለአሜሪካ ድምፅ አመልክቷል።

ከእነሱ የተፈቱት አስር ሰዎች ናቸው። አስር ሰዎቹም ባለፈው ቀጠሮ ነበራቸውና በቀጠሮው ቀን የአስር ሺ ብር ዋስ ማስቀምጠው ይዘሩበት እነዚሁ አስተያየት ሰጪዎች ታሳሪዎቹም የሰብአዊ መብቶች ጥሰት ይፈጸምባቸዋል ሲሉም ጠቁመዋል። አይነት በቃ አሁን የመውጣት የመግባት ነገሩ በጣም እንትን ነው። የመሸማቀቅ ነገር አለበት በማህበረሰቡ ዘንድ።

አካባቢው ምንም አልተረጋጋም። ያው እነሱ እያሉ እንዴት ማረጋጋት ይኖራል? አሁን ሰው በቤቱ ላይ ቁጭ ብሎ እኮ በሰላማዊ መንገድ መነጋገር የለም። በጉዳዩ ላይ ከኢትዮጵያ ሰብአዊ መብቶች ኮሚሽን እና ከኢትዮጵያ ዜጎች ለማኅበራዊ ፍትሕ ኢዜማም የዘይሰ ቀጠና ጽሕፈት ቤት አስተባባሪ ከሆኑት ከአቶ አብርሃም አሞሼም ተጨማሪ አስተያየት ለማግኘት ያደረግነው ጥረት አልተሳካም። ከዋናው ጽሕፈት ቤት አስተያየት ካገኘን በሌላ ዘገባም ለማካተት እንሞክራለን።

ይሁን እንጂ የኢትዮጵያ ሰብአዊ መብቶች ኮሚሽን ባለሙያዎች ወደ አካባቢ በመሄድ ያለውን ሁኔታ ስለመመልከታቸው አስተያየት ሰጮቹ ጠቁመዋል። በጉዳዩ ላይ የጠየቅናቸው የጋሞ ዞን አስተዳዳሪ አቶ አባይነህ አበራና የወረዳው አስተዳዳሪ አቶ ቃፌ ቃፍራ በአካል ቢሮቸው ድረስ ካልድን በቀር በስልክ ምላሽ ለመስጠት ፈቃደኛ አለመሆናቸውን ደጋግመው የገለጹ ሲሆን የወረዳው ፖሊስ አዛዥ ኮማንደር ኬቦ ዋዳልም ስልካቸውን አያነሱም። ባለፈው ታህሳስ ወር በአርባ ምንጭ ዙሪያ ወረዳም

በአካባቢው የጸጥታ ኃይሎችና የልዩ ወረዳ ጥያቄ በሚያቀርቡ ነዋሪዎች መካከል ተፈጥሮ በነበረው ግጭት ቢያንስ ሰባት ሰዎች መገደላቸውን የኢትዮጵያ ሰብዓዊ መብቶች ኮሚሽን ሪፖርት ዋቢ አድርገን መዘገባችን አይዘነጋም። ባለፈው ግንቦት 28 ቀን 2016 ዓ.ም ደግሞ ከዚሁ የአርባ ምንጭ ዙሪያ ወረዳ አራት የዘይሰ ቀበሌዎች የልዩ ወረዳ አደረጃጀት ጥያቄ ጋር በተገናኘ ግጭት አምስት ሰዎች መገደላቸውን ነዋሪዎችን አነጋግረን መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።

ዮናታንን ለቀደመው ዘገባ እናመሰግናለን። ኢትዮጵያ ላይ አሁን ከምሽቱ ሶስት ሰዓት ተኩል ሆኗል። እኛ ባለንበት ዋሽንግተን ዲሲ ደግሞ ከቀኑ 8 ሰዓት ተኩል ቅርታ ላይ እንገኛለን። በዚሁ ወደ ዋሽንግተን ዲሲ ወደሚመልሰን ሌላ ዘገባ እንሻገራለን። የኔቶ አጋሮች በትናንትናው ዕለት ሩሲያ በዩክሬን የምታካሄደውን ጦርነት ቻይና የምትሰጠውን እገዛ እንድታቆምና ኪየቭ ኔቶ እንድትቀላቀል በሚያስችላት ጥርጊያ ጎዳና የማይታጠፍ ድጋፋቸውን ለመስጠት ቃል ገብተዋል።

ይህም የዩክሬን የአየር ክልልን የሚያስጠብቁ አዳዲስ ተዋጊ ጄቶች በዩክሬን ሰማይ የሚበሩበትን ጊዜ ይጨምራል። በተያያዘ ዜና የኔቶና የዩክሬን መሪዎች ዛሬ ዋሽንግተን ላይ ተገናኝተው ይወያያሉ ተብሎ ይጠበቃል። የአሜሪካ ድምጿ የፔንታገን ዘጋቢ ካርላባብ ያደረሰችንን ዘገባ አሉላ ከበደ እንደሚከተሉ አቀናብሮታል። ይህንን መሰሉ አሜሪካ ሰራሽ ኤፍ 16 ተዋጊ አውሮፕላኖች የኔቶ አጋሮች ከሆኑት ዴንማርክና ኔዘርላንድስ ወደ ዩክሬን ያቀናሉ።

የዩናይት ስቴትሱ የመከላከያ ሚኒስትር ሎይድ ኦስቲን የኤፍ 16 የጦር አውሮፕላኖችን ወደዚያ መላክ በይፋ እየተከናወነ ነው። እናም ዩክሬን በያዝነው የበጋ ወራት ውስጥ እነኚህን የጦር አውሮፕላኖች ለመገልገል ትበቃለች። ሰላሳ ሁለቱም የኔቶ አጋር አገሮች ዩክሬን ኔቶን በአባልነት ትቀላቀል ዘንድ የተያዘውን መንገድ የማይቀለበስ ሲሉ

የኔቶ አጋር የሆኑ አገሮች ላይ ጥቃት የሚሰነዝሩበትን አጋጣሚ መጠበቅ እንደማይችሉ ለሩሲያው ፕሬዚዳንት ቭላዲሚር ፑቲን ባስተላለፉት ጠንካራ መልእክት ጠቁመዋል። የኔቶ ዋና ጸሐፊ የንስ ስቶልተንበርግ አሁን ተባብረን እየሰራን ያለነው ሥራ ጊዜው ሲደርስ ዩክሬን ፈጥና ኔቶን መቀላቀል እንድትችል የሚያስችል ነው። ጥያቄው ቢሆን ሳይሆን መቼ የሚለው መሆን ያለበት።

የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን ትላንት ረቡዕ በሰጡት አስተያየት የኔቶ አጋር አገራት ሩሲያ ከያዘችው ወታደራዊ ትጥቆችን ከምታመርትበት ፍጥነትና መጠን ጋር የሚመጣጠን ተጨማሪ የመከላከያ ወጪ መመደባቸውን እንዲቀጥሉ ግፊት አድርገዋል።

የልዩ ልዩ ጦር መሳሪያዎች፣ የጥይትና የጦር ተሽከርካሪዎች ምርታቸውን በከፍተኛ መጠን እያሳደጉ ነው። ይህንንም እያደረጉ ያሉት በቻይናና በሰሜን ኮሪያ እንዲሁም በኢራን እገዛ ጭምር ነው። እንደ እኔ አስተያየት ጥምረቱ በዚህ ረገድ ወደ ኋላ እንዲቀር ልንፈቅድ አንችልም። አያይዞም የጥምረቱን ጥቅምና መገለጫው በሆኑ ሴቶች ላይ አሉታዊ ተጽዕኖ ሳታሳድር በአውሮፓ በሰማንያ ዓመታት ውስጥ ከታዩት ሁሉ ግዙፉ መሆኑ የሚነገርለትን ጦርነት ማስጀመር

አትችልም ሲል ቻይና የጦርነት ምንጭ ለሆነችው ሩሲያ የምትሰጠውን ድጋፍ እንድታቆም ሲል ጥሪ አቅርቧል። አሁንም የኔቶው ስቶልተንበርግ ዛሬ የደረስንበት የስምነት መግለጫ የኔቶ አጋር ሀገሮች ሩሲያ በዩክሬን ላይ ለምታካሄደው ሕገወጥ ጦርነት ቻይና የምትሰጠውን ድጋፍ አስመልክቶ ይፋ ካደረጓቸው መልእክቶች ሁሉ ጠንካራ ነው።

ለሩሲያ የመከላከያ ኢንዱስትሪዎች ድጋፍ እየሰጡና በአንድ ጊዜ መንታ ጥቅሞችን የሚያጎናጽፍ ቴክኖሎጂ እገዛ እያደረጉ ነው። ይህም ፑቲን በጠብጫሪነት ዩክሬን ላይ የከፈቱትን ጦርነት እንዲቀጥሉና ረጅም ጊዜ መዋጋት እንዲችሉ ብሎም በሰው ኃይላቸው ላይ የደረሰባቸውን ኪሳራ መተካት አስችሏቸዋል። የወታደራዊና የፖለቲካ ጉዳዮች ተንታኙ ብራድ ቦማን

አሜሪካ ድምጽ በሰጡት ተጨማሪ አስተያየት ቻይናን በሰራችው ስራ ተጠያቂ እንድትሆን ለማድረግ ሰላሳ ሁለት አባል አገራት ያሉበት ጥምረት የደረሰበት ውሳኔ ብዙ ዘግይቷል ይላሉ። አውሮፓውያን በኢራን በሰሜን ኮሪያና በቻይና ድጋፍ በክሬምሊን አማካኝነት በተፈጸመ ጥቃት እየተገደሉ ነው። በቃ እውነቱ ይሄ ነው።

የኔቶ ያልሆኑ የኢንዶ ፓሲፊክ አጋሮችም መሰንበቻውን ዋሽንግተን ላይ በተካሄደው የመሪዎች ጉባኤ የኔቶ አጋር አገራቱን ተቀላቅለዋል። ባለሥልጣናቱ አያይዘውም ጃፓን፣ ደቡብ ኮሪያ፣ አውስትራሊያና ኒውዚላንድ በጉባኤው መገኘታቸው ጠባጫሪው ኃይል ጦርነት የሚከፍተው የትም ቢሆን ዲሞክራሲያዊ ጥምረት ለሕግ የበላይነት የሚቆም መሆኑን የሚያሳይ ጠንከር ያለ መልእክት ለቻይና የሚያስተላልፍ ነው ብለዋል።

ያዳመጣችሁ የምትገኙት በ1925ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚተላለፈውን የሐሙስ ምሽት ስርጭታችንን ነው። የመጀመሪያው ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያ መሰናዶ ወደ ጀርመን ይወስደናል።

ሩሲያ በዩክሬን ላይ ያደረሰችውን ወረራ ተከትለው ለስደት ከተዳረጉት መካከል ፎሸው በተሰኘ ሙዚቃ ቡድን የመሰረቱት እውቅ ትውልደ ኢትዮጵያውያን ህትማማቾች ይገኙበታል። አሁን ጀርመን ውስጥ የሚገኙት ትውልደ ኢትዮጵያኑ ሙዚቃ ጭንቀታቸው እንዲረሱ እየረዳቸው መሆኑ ይናገራሉ። የህትማማቾቹ ወላጆች በቀድሞው ሶቪየት ኅብረት ባገኙት ከፍተኛ የትምህርት እድል ከኢትዮጵያ ወደ ዩክሬን አምርተው በዩክሬን ሃርኬቭ ውስጥ ኖረዋል። ከ30 ዓመታት በላይ በሕክምና ሙያ ላይ ተሰማርተውም ሰርተዋል።

በአሁኑ ሰዓት ደግሞ በጦርነቱ ምክንያት ተፈናቅለው በጀርመን ስቱትጋርድ ከተማ ይገኛሉ። ጀርመን የምትገኘው ሳራ ፍሳህዬ ከዚህ ቤተሰብ ጋር ታስታውቀናለች። ፎሾ በሚል መጠሪያ ይታወቃል ሶስት እህትማማቾች የሚገኙበት የሙዚቃ ቡድን በዩክሬን ተወልደው ያደጉ የቤተ እስራኤላውያን መሰረት ያላቸው ትውልደ ኢትዮጵያውያን እህትማማቾች ማማቾች የመሰረቱት ነው።

ከሁለት ዓመት በፊት ሩሲያ በዩክሬን ላይ በፈጸመችው ወረራ በተለይ ይኖሩበት የነበረ አካባቢ ደግሞ ከሩሲያ ጋር በሚዋሰነው ሀርከፍ ከተማ ላይ ነበር። ይህም ከፍተኛ ጥቃት ከደረሰባቸው ከተሞች አንዱ ነው። በመሆኑም ጦርነቱ ሸሽተው መጀመሪያ ወደ ፖላንድ፣ በመቀጠል ደግሞ ወደ ጀርመን አሁን የሚገኙበት ሽቱትጋርድ የገቡ የቤተሰብ አባላት ናቸው። አጠቃላይ ስኮላርሽፑ ለሶቪየት የተሰጠ ነበር ለኢትዮጵያውያኖች

እና ከኢትዮጵያ መጣን ያው እኔ ሜዲሲን ያጠናሁት ሜዲሲን አጠናው። ከዛም ወደ ፒኤችዲ መጣሁ። ፒኤችዲን ውስጄ ስፔሻላይዝ ካደረግኩ በኋላ እሷም ሐኪም ነች። ያው እግዚአብሔር ፈቅዶ እንድንገናኝ እግዚአብሔር ፈቀደ። አብረን ያው በትዳር ውስጥ ቆይተናል ማለት ነው። በመሰረቱ ዩክሬን ቆንጆ ሀገር ነው። በኢኮኖሚካሊ ቆንጆ ሀገር ነው። ሶሻሊ መልካም ሀገር ነው።

ከትውልድ ሀገራቸው የመጡበትን ትምህርት በዩክሬን ግዛት ባጠናቀቁበት ወቅት በኢትዮጵያ የነበረው የፖለቲካ ለመረጋጋት ለመመለስ የሚያስችል እንዳልነበር ያወሱት ዶክተር ግርማ ኑሯቸውን በዚያው እንዲቀጥሉ መገደዳቸው ይናገራሉ። የሙያም አቻቸው የሆኑት ባለቤታቸው ዶክተር እቴቱም ከሕክምና ስራቸው ጎን ለጎን ይሳተፉበት እንደነበር የጠቀሱት መንፈሳዊ አገልግሎት

ዩክሬንን የበለጠ እንድወዳት አድርጎኛል ይላሉ። በበኩሌ ዩክሬንን ወዳት አለው። በጣም ጥሩ ሀገር ነው። እንጃ እኔ ወደ ክርስትናውም ስላዘነበልኩ ይሆን አላውቅም። ከነሱ ጋር ቤተሰብ ነኝ እና ልጆችም በቤተ ክርስቲያን ውስጥ ነው ያደጉት። ህዝቡ ይወዳቸዋል። እዛ ተምረው ተማሩ አደጉ።

ሚዲያ በአድነት አይሰማኝ። በጣም ነው የማወዳት። ከአብራካቸው የተገኙት ሶስት ሴቶች ልጆቻቸው እንደ ሰለጠኑባቸው የትምህርት መስኮች በልዩ ልዩ ሙያዎች ላይ ተሰማርተዋል። የበኩር ልጃቸው ቤተልሔም እንደ ወላጆቿ በሕክምና ሙያ ላይ የምትገኝ የጥርስ ሐኪም ናት። ተከታይዋ ሚሪያም በኢኮኖሚክስ እና በቱሪዝም ሁለት ዲግሪዎች አለዋት።

የሁለቱም ታናሽ ጽዮና ደግሞ የጋዜጠኝነት ትምህርቷን አጠናቃለች። ሦስቱም በጋራ በሂፕሀፕ የሙዚቃ ዘውግ ትልቅ ተወዳጅነት ያስገኘላቸውና በማህበራዊ የትስስር መድረኮችም ከፍተኛ ተቀባይነት ያስገኘላቸው ፎሾ በተሰኘ የመጠሪያ ስም የሚታወቀውን የተለያዩ ስራዎች አበርክተዋል። ያው ኦውር ባንድ ኤክዚስትስ ፍሮም

የሙዚቃ ባንዳችን በ2019 ነበር የተመሰረተው። በምስል የተደገፉ ዘፈኖቻችን ዩቲዩብ ላይ ይገኛሉ። ከአድናቂዎቻችን የምንገናኝበት የኢንስተግራም ገጽም አለን። ዩክሬንን ወክለን በዩሮቪዥን እስከ ግማሽ ፍጻሜ ደርሰን ነበር። በዩክሬን ጥሩ ተቀባይነት አግኝተንና ጥሩ ደረጃ ላይም እንገኝ ነበር። በተለይ ኤክስትራ በሚል የሚታወቀው ዘፈናችን በዩክሬን ከፍተኛ ተቀባይነት አግኝቶ ነበር።

ሰብአዊነትን የሚያበረታታ ስራ ነው። ከሌሎች ቅኝቶችም ለማካተት ሞክረናል። ወደ ኢትዮጵያ እንሄዳለን የሚል ተስፋ ስለነበረንም ከኢትዮጵያ ቅኝቶችም ለማካተት ሞክረናል። አሁን በስደት በሚገኙባት በጀርመን ሽቱትጋርት የአገሪቱን ቋንቋ ጨምሮ ያስፈልገናል ያሏቸውን ሌሎች ክህሎቶች

እየቀሰሙ የሚገኙት ሶስት እህትማማቾች የሙዚቃ ኮንሰርቶችን በማቅረብ የዩክሬንን ጥቃት በተመለከተ ግንዛቤ ለማስጨበጥ እየተንቀሳቀሱ እንዳሉ ያስረዳሉ። የጀርመን መንግስት ያላችሁ የትምህርት ደረጃ ጥሩ በመሆኑ በሞያችሁ እንድትሰሩ እንፈልጋለን ብሎናል። በመሆኑም ነፃ የትምህርት እድል ሰጥተውን ቶሎ ጨርሰን ወደ ስራ እንድንገባ ነው የሚያበረታቱን።

ጥሩ እየሄደልን ነው። ብዙ ጊዜያችን የቋንቋ ትምህርት በመከታተል ላይ ነው የምናሳልፈው። ከዚህ ጎን ለጎን ደግሞ ሙዚቃ እንሰራለን። ከትውልድ ሀገራቸው ባላነሰ በሚወዷት ዩክሬን የድንበር ከተማ ላይ ከተፈጸመው የሩሲያ ጥቃት በተአምር ተርፈው

በመጨረሻ ባቡር መውጣታቸውን የሚያስታውሱት ዶክተር ግርማ ከጦርነቱ በኋላ ሁሉም ነገር ተቀየረ ይላሉ። በከፍተኛ የሐዘን ስሜት ውስጥ እንዳሉ ሮኬቶች መብሰስ ጀመሩ እና አካባቢ በሙሉ በሽብር ውስጥ ገባ። ልጆቻችንም ሰብስበን መኪናችን አስነስተን ወጣን። ከግቢ ወጥተን የት እንደምንሄድ አናቅም፣ ግን ምን ወሰንን

የምንአገለግልበት ቸርች አለ። በተጨማሪ የምናገለግለው እና እስኪ እዛ ሄደን እንረፍ ምን እንደሚመጣ እዛኔ እና ብንሞትም የሚያምረው ቤተክርስቲያን ውስጥ ነው የሚለውን ግምት ውስከተን ወደዛ ሄደን። አሁን ስንሄድ መንገድ ላይ ሮኬቶች ይፈሳሉ። በዛ እሳት ውስጡን አልፈን ወደ ቸርች ሄድነው። እግዚአብሔር ታማኝ ነው፣ ሸፍኖውን እዛ ቸርች ገባን።

የቤተሰቡ አባላት ባለፉት ሁለት ዓመታት የስደት ኑሮን በሚገፉበት ጀርመን ከመንግስት ከህዝቡም በተለይም ከኢትዮጵያውያን ማህበረሰብ አባላትና ከሌሎችም ወገኖች እየተደረገላቸው ባለ እገዛ ሁሉ ምስጋናቸውን ሳይገልጹ አላለፉም። ወረራው ያስከተለባቸው ስደት ካደረሰባቸው ስነ ልቦናዊ ጫና እንዲወጡ እየረዳቸው እንደሆነም ይናገራሉ። የጀርመን መንግስት በእውነት

ለዩክሬናውያን ስደተኞች በጦርነት ለመጡት በሩን ከፍቶ ነው የተቀበለው። ያው ሁሉንም ማስደሰት አይቻልም። ያው ቀላል አይደለም። አንድ ሚሊዮን ሶስት መቶ ሰው ተቀብሎ ማስተዳደር፣ ቤት መስጠት፣ ምግብ የምግብ ፍጆትን መሸፈን ለዚህ መንግስት በእውነት ከባድ ስራ ነው። እግዚአብሔር የሰጣቸው እኛ

በእንግድነት መቶ ሰውን መውቀስ አይገባም። የተሰጠን ሁሉ ወደ ማመስገን ነው የምናቀርበው። ያው በእውነት እኩል ነው፣ አድሎ የለም። ጥቁር ነጭ፣ ወይም ከአፍሪካ የመጣ ነው ተብሎ የሚገመት ነገር የለም። እኩል ነው የሚያደርጉት። ፎሾ የሙዚቃ ቡድን መስራች እህትማማቾችም ከሁሉም በላይ ሙዚቃ ፈውስ እንደሆናቸው ይገልጻሉ ወይ

መጀመሪያ እንደመጣን በነበረው ሁኔ አፍተባብለን እኔ ሙሉውን ጻፍኩት። በአሁኑ ወቅት ለወደፊት የምንሰራቸው እቅዶች እየተነጋገርን ነው። ግንኙነት መስርተናል። ጥሩ ሁኔታ ላይ እንገኛለን።

i produce like Tesla Coil, hey, high-filed Haters hit on me Meanwhile I'm making It's like it's a part of it Extra Take me like an extra virgin Oil with high <laughs> values i produce like Tesla Coil, high

እነዚህንና ሌሎች ታሪኮች ሙሉ ይዘት ከአውሮፓ ጉዞ መልሳችን እናቀርብላችኋለን። ጠብቆን ለአሜሪካ ድምፅ ሳራ ፍሳዬ ከፍራንክፉርት ጀርመን ሰራፊት ሳይን ለቀደሞ ዘገባ አመሰግናለሁ።

እየተከታተላቸው ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የሐሙስ ምሽት ስርጭታችን ነው። ወደ ቀጣዩ ጉዳይ ስንሻገር በየዓመቱ በሺዎች የሚቆጠሩ ኢትዮጵያን ተማሪዎች በአሜሪካ ዩኒቨርሲቲዎችና ኮሌጆች ውስጥ ለመማር ወደ ዩናይትድ ስቴትስ ይመጣሉ። በልዩ ልዩ የአሜሪካ ግዛቶች በሚገኙ ዩኒቨርሲቲዎች ውስጥ ትምህርታቸውን እየተከታተሉ ያሉ ተማሪዎች ለምን በአሜሪካ የትምህርት ተቋማት ለመማር እንደመረጡና ከአሜሪካ ባህልና ኗኗር ጋር ራሳቸውን ለማላመድ ምን እያደረጉ እንደሆነ ቪኦኤ አነጋግሯቸዋል። ሰመኝሸ ቆይታ አሰማናለች።

አሜሪካን ለመጎብኘት ከዛም አልፎ መኖሪያ ለማድረግ የሚያስቡ በርካታ ሰዎች የሚጋሩት አንድ አባባል አለ። አሜሪካዊ ህልም። ሁሉም ሰው በነጻነት ኖሮ ዓላማውን ማሳካትና ከፍተኛ ምቾትን ማግኘት በሚችልበት ምድር ላይ የመኖር ህልም። ይህንን ህልም ለመኖር የሚያስቡ በርካታ ዓለም አቀፍ ተማሪዎች በዩናይትድ ስቴትስ በሚገኙ ኮሌጆችና ዩኒቨርሲቲዎች ለመማር በየዓመቱ ይመጣሉ ኢትዮጵያኖችን ጨምሮ

ኒውዮርክ በሚገኘው ኮሎምቢያ ዩኒቨርሲቲ የኮምፒውተር ሳይንስ እያጠና የሚገኘው የሀያ ሁለት አመቱ በረከት አዳሙ ከነዚህ ወጣቶች አንዱ ነው። ለትምህርት ወደ አሜሪካ ነው ቀጥታ ከአስራ ሁለተኛ ክፍል እንደጨረስኩ የመጣው የመጣውበት ምክንያት ለኮምፒውተር ሳይንስ በጣም አሪፍ የሚባሉ ኢንስቲቱሽኖች በአብዛኛው አሜሪካ ውስጥ ስለሆነ የሚገኙ መማር የምፈልገው ትምህርት ጋር

አሪፍ የሚባል ትምህርት ቤት የትኛን የሚሰጠኝ አስቤ ነበረ። ወደ እዚህ ነበር ያደረኩት። ሳን ፍራንሲስኮ በሚገኘው ሚነርቫ ዩኒቨርሲቲ ውስጥ የሰው ሰራሽ ልህቀትን እያጠና የሚገኘው ናትናኤል ታምሩም እንዲሁ ከልጅነቱ ጀምሮ ወደ አሜሪካ የመምጣትና የመማር ፍላጎት ነበረው። በመጀመሪያ ወደ ውጭ የማጥናት ኢንተረስት ነበረኝ። ስለዚህ እንደዚህ አይነት ኦፖርቹኒቲዎችን መለከትና ሞክር ነበረ ከእነዛ ውስጥ ሚነርቫ ዩኒቨርሲቲ

በጣም አሪፍ ሆኖ አግኝቼው ነበር። ስለዚህ ስኮላርሽፕ አፕላይ አድርጌ አክሴፕት ከተደረገኩ በኋላ ነው ወደ ዩ ኤስ ልመጣ የታልኩ። አዲስ አበባ ዩኒቨርሲቲ የሶስተኛ ዓመት ተማሪ እያለ በሚነርቫ ዩኒቨርሲቲ ነጻ የትምህርት እድል ለማግኘት ያደረገው ሙከራ ተሳክቶ ወደ አሜሪካ መምጣት የቻለው ናትናኤል በኢትዮጵያና በአሜሪካ ትምህርት ስርዓት መካከል ያለውን ልዩነት እንዲህ ይገልጸዋል። የእኛ ትምህርት ቤት ትንሽ ካሪኩለሙ ለየት ይላል፣ ኢቨን ከትራዲሽናል የዩ ኤስ ዩኒቨርሲቲዎች ማለት ነው።

በዋናነት የሚጠቀሙት አክቲቭ ለርኒንግ ነው። እኛ ጋር ተማሪዎች ላይ ኖር ጫና ያለው እና እንደዚህ አይነት ሌክቸሮች ምናምን የለንም። በብዛት የምናደርገው በራሳችን ነገሮችን በመማር እና ክላስ ውስጥ ገብተን ፕራክቲስ በማድረግ ነው ነገሮች የምንሰራው። ከዛ ውጭ ደግሞ ሲቪክ ፓርትነሮች ኖሩናል። በየከተማዎቹ ወጣን ከነዛ ጋር እንዴት በማድረግ እና ከነሱ ጋር አንዳንድ ፕሮጀክቶችን ተቀብለን በመስራት ፕራክቲካል የሆነ ኤክስፒሪየንስ እንድናገኝ ያደርጉናል።

በኢትዮጵያ ኬ ኢንተርንሽፕ ወይም ሰፋረን ትሚል ነገራለን ከአራተኛው አምስተኛ አመት ላይ ነው እንደዚህ አይነት ኤክስፒሪየንስ ለአንድ ሚኒስተር ብቻ። ይሄ ግን ሙሉ የምት ቆይታችንን ከአንደኛ አመት እስከ አራተኛ አመት እንደዛ በማድረግ ነው የምናሳልፈው። ለናትና ኤል ሌላው የተለየው የትምህርት አሰጣጥ የሚፈልገውን የትምህርት አይነት መርጦ መማር መቻሉ ነው። ለምሳሌ ዋናው የሚማረው ሰው ሰራሽ ልህቀት ቢሆንም ጎን ለጎን የኢኮኖሚክስ ኮርሶችን ይወስዳል።

ይህ የትምህርት ነፃነትና ትምህርቱ ተግባር ተኮር መሆኑ በረከትንም በአሜሪካ ሲማር የሚያስደስተው ጉዳይ ነው። በጣም ብዙ ነጻነት አለው። መምህሮችን ብዙ ነገር ስንፈልግ፣ ሪሶርስ ስንፈልግ፣ እርዳታ ስንፈልግ፣ ቀጥታ ኢሜል አድርገን ወይም በአካል ዝም ብለን ሄደን አነጋግረን በጣም ለመርዳት ዝግጁ ናቸው። በሱ በሱ በጣም አሪፍ ነው። እዚህ ሀገር በጣም ፍሌክሲብል ናቸው እና አሁን አሁን ላይ ራሱ እስከዛሬ ድረስ ኮምፒተር ሳይንስ ተምሬ ተምሬ ቆይቼ ሜጀሪን ቀይሬ ወደ

ለምሳሌ ማቴማቲክስ መማረው ፈልግ ማቴማቲክስ ማድረግ ይችላሉ። እና የፈለግኳቸውን ክላሶች መርጬ ለመማረው ዩኒቨርሲቲው አይደለም ይህን ክላስ መውሰድ አለብህ ግዴታ ብሎ የሚነግረኝ ያለ ያሉ ዩኒቨርሲቲዎች በየዓመቱ ተማሪዎች የሚወስዷቸው ትምህርቶች ረዲ የተወሰኑ ናቸው። እዚህ ግን የምንፈልጋቸውን ክላሶች ራሳችን መርጠን ነው የምንገባው። እሱ በጣም አሪፍ አድርጎታል። ምክንያቱም እንደ ኢንትረስታቸውን ፎከስ እንድናደርግ ያግዝናል።

ሌላዋ ሜሪላንድ ግዛት ውስጥ ያገኘኋት ሎይላ የተሰኘ የግል ዩኒቨርሲቲ ውስጥ የኮምፒውተር ሳይንስ የምታጠናው ሮሃማ ሙልጌታ ናት። የ19 ዓመቷ ሮሃማ ወደ አሜሪካ የመጣችው የሁለተኛ ደረጃ ተማሪ እያለች ነው።

የሶፍትዌር ምህንድስና ባለሙያ የሆነችውን እናቷን በማየት ሙያውን ለመማር ከልጅነቷ ጀምራ ታልም የነበረችው ሩሃማ የአሜሪካ ዩኒቨርሲቲዎች በብዙ ምክንያት ተመራጭ ቢሆኑም ተቋማቱን ለመቀላቀል የሚታለፍበት ሂደት ግን ቀላል እንዳልሆነ ታስረዳለች። ለእኔ በጣም አዲስ ነበረ። ምክንያቱም ኢትዮጵያ በሜጀርሽ ነው ሰው ፕሌስ የሚያደርግሽ እና እዚህ

አንቺነሽ አፕሊኬሽን ሴንዳት የምታደርጊው ተማሪ ብዛቱ እና የምፈልገው ሜጀሮቹ መምረጡ ከባድ ነበረ። ብዙ ምርጫዎች ነበሩ። ብዙ አስተማሪዎች ምናምን እየጠየኩኝ ነበረ እገዛ ከነሱ የጠየኩት። ከሱም በተጨማሪ ሌላ ክለቦች ነበርኩኝ ኮሚኒቲ ብሪጅስ የሚባል የሚረዱኝ ነበሩ። እነሱ ናቸው ሞስት ፕሮሰሱን አብረውኝ እንድጨርስ ያደረጉት።

በአሜሪካ ከፍተኛ ትምህርት ተቋማት የሚማሩ ተማሪዎች ከምንም በላይ ዋጋ የሚሰጡት የትምህርት ነፃነቱን ነው። የሚወስዷቸው የትምህርት አይነቶች ገደብ አይደረግባቸውም። ለምሳሌ የመረጃ ቴክኖሎጂ ተማሪዎች ሆነው ኢኮኖሚክስ ወይም የጤና ኮርሶችን መምረጥና የእውቀት አድማሳቸውን ማስፋት ይችላሉ። ሩሃማ እንደምትለው ይሄ ወደፊት ምን አይነት ስራ ላይ መሰማራት እንደሚፈልጉ የማወቅ ዕድላቸውን ያሰፋል።

ለከፍተኛ ትምህርት ወደ አሜሪካ የሚመጡ ኢትዮጵያውያን ተማሪዎች ከመደበኛ ትምህርታቸው ጎን ለጎን አዳዲስ ባህሎችንና አመለካከቶችንም ይማራሉ። አንዳንዴ ግን እነዚህ አዳዲስ የአኗኗር ዘይቤዎች ያልጠበቁትና የሚያስደነግጣቸው ይሆናሉ። ለምሳሌ በረከት አሜሪካ ሲመጣ መጀመሪያ ያስደነገጠው ሰዎች ለሃይማኖት የሚሰጡት ቦታ ነው። ኢትዮጵያ

ብዙ ሰው ሃይማኖተኛ ምናምን ኢትዮጵያ ውስጥ የለመኩት እዚህ ሀገር መጥቼ ክምፊት ባልጠበቁት ደረጃ የሃይማኖተኞች ቁጥር በጣም በጣም በጣም ዝቅተኛ ነው። ካምፓስ ላይ ያሉት ክርስቲያኖችም እንደዚህ ሙስሊሞችም ቁጥር በጣም በጣም ትንሽ የነበረ እና እሱ ትንሽ መጀመሪያ ላይ አስደንግጦ ነበረ። አዲስ አበባ በሚገኘው ሴንት ሜሪ የሴቶች ትምህርት ቤት ተማሪ ለነበረችው ሩሃማም የአሜሪካ ትምህርት ቤትና አኗኗር መጀመሪያ ላይ አስደንጋጭ ነበር።

ኢትዮጵያ ያለው የሴቶች ትምህርት ቤት ብቻ ነበር የሚሄደው እና እዚህ ስመጣ ከወንዶች ጋር መማር ትንሽ አዲስ ነገር ነበረብኝ ለኔ እና የእነሱም ካልቸራቸው ትንሽ ያስደነግጣል። እንደ ኢትዮጵያዊነት ሳየው ወጣ ያለ ባህል ላይ ያላቸው እነሱ። በአሜሪካ ኮሌጆችና ዩኒቨርስቲዎች ዩኒቨርሲቲዎች ውስጥ የሚማሩ አብዛኞቹ ኢትዮጵያውያን ከመደበኛ ትምህርታቸው ውጪ ባሉ ተጓዳኝ እንቅስቃሴዎች ላይም ተሳትፎ ያደርጋሉ።

በተለይ በአሜሪካ ከሚኖረው ኢትዮጵያዊ ማህበረሰብ ጋር በመቀላቀል ባህላቸውን፣ እምነታቸውንና ማንነታቸውን ለማጠናከር ይሞክራሉ። ሩሃማም በቤተ ክርስቲያን ውስጥ የምታገለግል ሲሆን ለሕፃናት የአማርኛ ትምህርት ታስተምራለች። የሁለት የተለያየ ባህሎችን አይቼ የትኛውን በደንብ ማጥበቅ እንዳለብኝ አይቸዋለሁ። የኢትዮጵያዊነቴን ከአሜሪካኖቹ የትኛውን ጥሩ ጥሩ ነገር መውሰድ?

የከኔም ካልቸር የኔም ካልቸርም በደንብ አጥብቄ እንዲይዝ በደንብ ረድቶኛል። በቤተ ክርስቲያን አገልጋይ ነኝ። መዘምራን እና አስተማሪ ነኝ። ልጆች ትናንሽ ልጆችን አማርኛ አስተምራቸዋለሁ እና እሱን እድል በማግኘቴ በጣም አስደስቶኛል። ምክንያቱም ወደዚህ ወደ አሜሪካ ስመጣ ጭራሽ ቤተ ክርስቲያን ራሱ እንዳለ አላቅም ነበረና አዲስ ነበረብኝ እና ሃይማኖቴን በደንብ አጥብቄ

በሃይማኖቴ እንድጠነክር በጣም ረድቶኛል። ናትናኤልና በረከትን በሚኖሩባቸው ግዛቶች ካሉ ኢትዮጵያውያን ጋር በቅርበት በመገናኘት በዓላትን፣ ሃይማኖታዊ ስርዓቶችንና ሌሎች እንቅስቃሴዎችን ማሳለፋቸው ወደ አሜሪካ ሲመጡ የሚያጋጥሟቸውን የባህል፣ የቋንቋና የአናኗር ልዩነቶች በቀላሉ እንዲላመዱ እንደረዳቸው ነግረውኛል።

ጎን ለጎን ደግሞ ከተለያዩ የዓለም ክፍሎች ወደ አሜሪካ ለመማር ከሚመጡ ተማሪዎች ጋር ተቀላቅለው ሲማሩ የሚቀስሟቸው ባህሎች፣ ወጎችና አስተሳሰቦችም ጠቃሚ የህይወት ልምድ እንደሚሰጣቸውና በየትኛውም የዓለም ክፍል ተስማምተው መኖርና መስራት እንዲችሉ እንደሚያግዛቸው ተማሪዎቹ ይገልጻሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

ስመኝችን አመሰግናለሁ። አድማጮቻችን፣ ለዛሬ የያዝናቸው መሰናዶዎች እየተገባደዱ ይገኛሉ። ግን ከማጠናቀቃችን በፊት

ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይትድ ስቴትስ ለኬንያ ሕዝብ ደህንነትና ጸጥታ ድጋፏን መስጠቷን ቀጥላለች በማለት የዛሬው ርዕስ አንቀጽ ጽሁፉን ጀምሯል። የግብር ክፍያን ከፍ የሚያደርገው ረቂቅ የፋይናንስ ሕግ መቅረቡን ተከትሎ በዋና ከተማዋ በናይሮቢ ህዝባዊ ተቃውሞ መቀስቀሱን ርዕሰ አንቀጹ አስታውሷል።

የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ማቴው ሚለር ለጋዜጠኞች ባደረጉት ገለጻ በተቃዋሚ ሰልፈኞች ላይ ጥቃት መድረሱን የሚያመለክቱ የተረጋገጡ መረጃዎችን የተመረኮዙ ዘገባዎች ወጥተዋል ካሉ በኋላ የኬንያ መንግስት በሰላማዊ ተቃውሞዎች አያያዙ የሰው ህይወት መጥፋት የማያስከትሉ ዘዴዎችን እንዲጠቀም

በተጨማሪም በሲቪሎች ላይ ጉዳት እንዳይደርስ ይከላከል ዘንድ ጥሪ ታቀርባለች ሲሉ አክለዋል። በናይሮቢና በሌሎችም የኬንያ አካባቢዎች እንደተፈጸመ የተገለጸውን ጥቃት እናወግዛለን። የሰው ሕይወት በመጥፋቱና ጉዳት በመድረሱ አዝነናል። የሚወዷቸውን በሞት ለተነጠቁ ቤተሰቦች ሐዘናችንን እንገልጻለን።

ስርዓት በማስከበሩ ሂደት መቆጠብ እንዲኖርና ለውይይት የሚያመች ሁኔታ እንዲፈጠርም እንማጸናለን። ርዕሰ አንቀጹ ጽሁፉን በመቀጠል የኬንያ ፕሬዝደንት ዊሊያም ሩቶ የቀረበውን ረቂቅ ህግ ውድቅ አድርገውታል ካለ በኋላ፣ ፕሬዝደንት ሩቶ ውጥረቱን የሚያረግቡ እርምጃዎችን በመውሰዳቸው ከተቃዋሚ ሰልፈኞችና ከሲቪል ማህበረሰቡ ጋር ውይይት ለማድረግ ቃል በመግባታቸውም

የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በጽሑፍ ባወጡት መግለጫ እንዳመሰገኗቸው አውስቷል። የጸጥታ ኃይሎች የኃይል እርምጃ ከመውሰድ እንዲቆጠቡ ማድረግ አስፈላጊ መሆኑን ያስገነዘቡት የውጭ ጉዳይ ሚኒስትሩ ተፈጽመዋል ስለተባለው የሰብአዊ መብት ጥሰቶች በፍጥነት ምርመራ እንዲከፈት አበረታተዋል።

ኬንያ አለ፣ ርዕስ አንቀጹ ጽሁፉን ሲቀጥል ኬንያ በሄይቲ ጸጥታና ብልጽግና ይመለስ ዘንድ ለመደገፍ ለተመሰረተው የህብረ ብሔራት የጸጥታ ድጋፍ ተልእኮ ሰላም አስከባሪ ኃይል በማዋጣት ትልቅ ሚና ተጫውታለች። ከኬንያና ከሌሎቹም ሀገሮች የተላኩት ሰላም አስከባሪዎች በሙሉ ከስምሬታቸው አስቀድሞ ስለ ሰብአዊ መብት ከበሬታ

ብርቱ ስልጠና የሚሰጣቸው መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባዩ ሚለር ያሰመሩበት መሆኑንም አክሎ አመልክቷል። ዩናይትድ ስቴትስ ኬንያና ሌሎቹም ሀገሮች ከህብረ ብሔራቱ ተልእኮ ጋር በተያያዘ ወሳኝ የሆኑ የቁጥጥርና የተጠያቂነት እርምጃ እንዲያካትቱ

ከተልእኮ ጋር በተያያዘ ምንም አይነት የሰብአዊ መብት ጥሰትና በደል እንዳይደርስ እንዲከላከሉ እንዲያጣሩና መፍትሄ እንዲፈልጉ ብሎም በሚደርሱ በማናቸውም የሰብአዊ መብት ጥሰቶችና በደሎች በተመለከተ በይፋ ሪፖርት እንዲያቀርቡ ከሀገራቱ ጋር ስትሰራ ቆይታለች ሲሉ

ቃል አቀባዩ የተናገሩትን ርዕሰ አንቀጹ ጠቅሶታል። በቴሌኮ ውስጥ የተሰማሩትን አባላት ማወያየታችንንና ስለ አባላቱ የማጣራት ስራ መስራታችንን እንቀጥላለን ምክንያቱም

ይህ የህግና ስርዓት መልሶ የማስፈን ስራ ሲካሄድ የሄይቲን ህዝብ የሰብአዊ መብቶች ማክበር አስፈላጊ መሆኑ ግልጽ ነው። ዩናይትድ ስቴትስ የኬንያ መንግስትና ህዝብ የምጣኔ ሀብት ችግሮቻቸውን ለመፍታት በሚያደርጉት ጥረት በቅርበት አብራቸው ለመስራት ቁርጠኛ ነች። በኬንያም ይሁን በሌላውም የዓለም አካባቢ ሰብአዊ መብቶች ከበሬታን ለማረጋገጥ መስራቷንም ትቀጥላለች በማለት ርዕሰ አንቀጹ ጽሁፉን አጠቃልሏል።

በደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤን ኤስ ኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።

በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን፣ ወይም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን

ትችላላችሁ የአሜሪካ ድምፅ ቪኦኤ የተከበራችሁ አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን መልካም ምሽት ይሁንላችሁ የነገ ሰው ይበለን